የሰማያዊ ፓርቲ ከፍተኛ አመራር የነበሩት ኢንጂነር ይልቃል ጌትነትና አቶ የሽዋስ አሰፋ ላለፉት አራት ወራት የፓርቲው ሊቀመንበርነት ቦታ ለመያዝ የይገባኛል ውዝግብ ውስጥ እንደቆዩ ይታወሳል። ይሁን እንጂ መስከረም 28 ቀን 2009 ዓ ም ፓርቲው ባደረገው ጠቅላላ ጉባኤ አቶ የሽዋስን ለፓርቲው ሊቀመንበርነት መመረጣቸውም ተዘግቧል። ይሁን እንጂ መስከረም 28 ቀን 2009 ዓ ም ፓርቲው ባደረገው ጠቅላላ ጉባኤ አቶ የሽዋስን ለሊቀመንበርነት መርጧል። በዚህ መሠረት ጉዳዩን ሲከታተል የነበረው የኢትዮጵያ ብሔራዊ ምርጫ ቦርድ የካቲት 8 ቀን 2009 ዓ.ም ጉባኤው የወሰነውን የአቶ የሸዋስና ሰፋ ሊቀመንበርነት ወስነዋል። ቦርዱ በዚህ ውሳኔ ላይ መድረስ የቻለው በምን መስፈርት ነው? በኢትዮጵያ ብሔራዊ ምርጫ ቦርድ የህዝብ ግኙነት ኃላፊ የሆኑት አቶ ተስፋ ላይ ማባይ ፓርቲው ያደረገውን ጠቅላላ ጉባኤ ባለው ህግና የፓርቲው ደንብ ተከትሎ ነው ይላሉ። ሰማያዊ ፓርቲ ጠቅላላ ጉባኤ ሲያካሂድ ያካሄድ በሰማያዊ ፓርቲ ህግና ደንብ መሰረት አካሂደዋል ወይስ አላካሄደም? አንደኛም ሁለተኛ ደግሞ በፖለቲካ ፓርቲዎች የምዝገባ አዋጅ አለን። በምርጫ ህጉ መሰረት ደግሞ ተካሂደዋል አልተካሄደም የሚለውን ነገር ነው ቦርዱ ያየው። ቦርዱ ይህን ሲመረምር መሟላት ያለባቸው ጉዳዮች ማሟላቱን ጽፈት ቤቱ ለቦርዱ አቅርቧል። ቦርዱ ደግሞ በጥልቀት ከመረመረ በኋላ ያ ኬዝ ሰሚያው ፓርቲ በህገ ደንቡና በህጉ መሰረት ማካሄዱን ነው የወሰነው ማለት ነው እንጂ እገለ ኃላፊ እገለ ኃላፊ አይደለም። ቦርዱ ውሳኔው ላይ መድረስ የቻለው የፓርቲው የምርጫ ሂደት መርምሮ መሆኑን አቶ ተስፋለን ቢናገሩም የሰማያዊ ፓርቲ ምክር ቤት አባል የሆኑት አቶ ስለሺ ፈይሳ ግን ጠቅላላ ጉባኤው የተደረገው የሚፈለገው ኮረም ሳይሟላ ነው ስሉ ለዶች ቬሌ ተናግሯል። ገደ ሀያ አምስት ገደማ ማይንገቡ የጉባኤ አባላት ናቸው ሊመርጡ የሚገባው በህጋችን ሁለት መቶ ሀያ አምስት ነው የጠቅላላ ጉባኤ አባላት ብዛት። ከነዚህ ውስጥ ግማሽ ያሉ መገኘት ያለበት ሀምሳ ሲደመር አንድ መገኘት ያለበት ይሄ ማለት ወደ መቶ አስራ አራት ሰው ካልተገኘ በስተቀር ጉባኤው እንደ ጉባኤ ተቀባይነት የለውም። ግን ከዚህ ባነሰ ሰባ አምስት ሰው በተገኘበት ጉባኤ ነው እሱ የተመረጠው። በእለቱ በጉባኤው ላይ ተገኝተን በደንቡ መሰረት ኮረም ሲሟላ ነው መደረግ ያለበት ብለን አሳውቀን የምርጫ ቦርድ ተወካይም እዛ ነበረች። ይህን ህገወጥ ስብሰባ እንዲደረግ መፍቀድ የለብሽም፣ አስቁሙልን ብለን አንድ ነገር ግን ሆን ብሎ ቀደም ብሎ የታሰበበት ስለነበረ ተቀባይነት አጥቶ በጉልበታቸው ያው ጉባኤውን ማድረግ ቀጠሉ። እኛ ወካውት አድረግን። የፓርቲውን ሊቀመንበርነት ለመምረጥ የተደረገው ጉባኤ በቂና የሚፈለገው የህል ሰዎች እንደተገኙ እንዲሁም ከሌሎች ተቃዋሚ ፓርቲዎች ተወካዮች እንደነበሩ የፓርቲው ሊቀመንበር አቶ የሽዋስ አሰፋ በበኩላቸው እንዲስሉ ተናግረዋል። ምንድነው እንግዲህ ይህንን የማረጋገጥ ኃላፊነት ያለበት አካል አለ። ለምሳሌ እኔ ሞልቷል ቢል ሌላው ደግሞ አልሞላም ቢል፣ ሌላ ሶስተኛ አካል የሚፈርድ ያስፈልጋል እና በዕለቱ ጉባኤው ላይ ከመድረክ ተወካዮች ነበሩ፣ ከቀድሞ አንድነት ተወካዮች ነበሩ፣ ከመያድ ተወካዮች ነበሩ፣ ትልልቅ ሰዎች ነበሩ በታዛቢነት የተገኙ ከዛ በላይ ከሚፈለገው በላይ ሰው እንደተገኘ አይተዋል። በምርጫ ቦርድም ታዛቢ አይተው ቆጥረው አረጋግጠው ነው ያስጀመሩ እና ይህንን በትክክል ቆመው እዛ የነበሩ ሰዎች አይተዋል። እና ይሄ ትክክል አይደለም፣ የትም አያስኬድም አላስኬድምም ደግሞ ለማለት ተሞክሯል እንደ ዛ ይሄ ጠቅላላ ፓርቲውን እና ትግሉን ለመጉዳት ካልሆነ በስተቀር እውነታውን አይቀይረውም። ሰማያዊ ፓርቲ ከተቋቋመ አምስት ዓመት ማስቆጠሩን የሚናገሩት አቶ የሽዋስ የነበረው የፓርቲው አቋምና አሰራር እንደሚያስቀጥሉት ለዶቼ ቬሌ ይናገራሉ። ከፓርቲው አምስት ተቋማት ውስጥ አንደኛው ብቻ ነው ሊቀመንበሩ ተቀየረ። በሱ ስር ያሉ ካቢኔዎች እንደገና ተቋቋሙ። በፓርቲው ውስጥ የተከናወነ ተግባር ይሄ ብቻ ነው። ስለዚህ መደበኛ ስራውን ለመጀመር በጀት ማጽደቅ ነበረበት። በጀት አጸደቀ። ካቢኔዎችን ከዋቀረ በኋላ ማለት ነው። እዛ እቅድና በጀት መሰረት እየሰራነ ነው ያለው። ስለዚህ ያው ፓርቲ፣ ያው አቋም፣ ያው አሰራር፣ ያው ደንብ፣ ያው ፕሮግራም ነው የሚቀጥለው። ምንም አዲስ ሊፈጠር ነገር የለም ማለት ነው። የቦርዱን ውሳኔ እንዴት ይመለከቱታል ብለን በዶይቼ ቬለ የፌስቡክ ደረገጽ ላይ አድማጮቻችንን አወያይተን ነበር። በጣም ያሳዝናል ያሉት አንድ አስተያየት ሰጪ መጀመሪያ ራሳችሁን መምራት ሳትችሉ ነው አገር እንምራ የምትሉት ሲሉ በጥያቄ መልክ አስተያየታቸውን ሰጥተዋል። ሌሎች ደግሞ ይህ ውሳኔ የምርጫ ቦርድ ሳይሆን የራሱ የገዢው ፓርቲ ድርጊት ነው። ምክንያቱም ለእነሱ የሕዝብ ድጋፍ ያለው ፓርቲ ስጋት መስሎ ስለሚታያቸው ስሉ አስተያየታቸውን ሰንዝሯል።